The Voice of America የአዲስ አበባ ከተማ አስተዳደር አምስት መቶ ስድሳ ተጨማሪ አውቶቡሶችን ተከራይቶ ወደ ስምሪት ማስገባቱን ምክትል ከንቲባዋ አዳነች አቤቤ አስታውቀዋል። እርምጃው የህብረተሰቡን የኮሮና ቫይረስ ተጋላጭነት ለመቀነስ የታሰበ መሆኑን የከተማይቱ የትራንስፖርት ቢሮ ገልጿል። ጸሐይ ዳምጠው ከአዲስ አበባ ተጨማሪ አላት። የከተማ አስተዳደሩ በአዲስ አበባ የምስተዋለውን የትራንስፖርት ችግር ለመቅረፍ ከግሉ ዘርፍ ጋር በመቀናጀት 560 ድጋፍ ሰጪ አውቶቡሶችን በክራይ ወደ ስምሪት እንዲገቡ ማድረጉን ነው የከተማዋ ምክትል ከንቲባ አዳነች አቤቤ ያስታወቁት። ነገር ግን ምክትል ከንቲባ የገለጹት የከተማዋ የትራንስፖርት ችግር የቆየና ከመሰረቱ መፍትሄ ያልተሰጠ ችግር ነው። የሀገራችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። በየዕለቱ ምን ያህል ህዝባችንን ያንገላታው እንዳለ ማየት የየእለት ትዕይንት ሆኗል። በትራንስፖርት ችግር ምክንያት ገንዘብ ይባክናል፣ ጊዜ ይባክናል። ከገንዘብ ባለፈ የአካል የስነልቦና ጉዳት የሚደርስባቸው አንዳንድ ጊዜም ደግሞ ለዘረፋ ጭምር የሚደረጉበት ምክንያት ሆኖ እያየ ነው ነው ምክትል ከንቲባ የህዝብን ችግር መፍታት የሚቻለው በመንግስት ብቻ ሳይሆን በግሉ ዘርፍ ንቁ ተሳትፎ ነው ሲሉም ተናግረዋል። በተለይ የዘርፉ አገልግሎት አለመዘመንና የአስተዳደር ክፍተቶች መኖራቸው ችግሩን ያባብሳል ነው ያሉት። ወይዘሮ አዳነች መንገዶቻችን የተሳለጡ አለመሆናቸውና በዚህም ዘርፍ እጥረት የመኖሩ ምክንያት ነው ያሉትም መንገዶች ለፓርኪንግ መኪና ማቆሚያ ጭምር የሚያገለግሉ ሆነው በመገኘታቸው ነው። ዋነኛ ብለን የምንጠቅሰው አንዱ ችግር ደግሞ የትራንስፖርት ዘርፉ አገልግሎት ያለመዘመን ከዛ ጋራ የሚያያዙ የትራንስፖርት አስተዳደሩ ችግር ሆኖ ይገኛል። የከተማ አስተዳደሩ ህብረተሰቡ የትራንስፖርት አገልግሎት ለማግኘት የሚደርስበትን እንግልት ለመቅረፍ እየሰራ ያለውንም ስራ ጠቅሷል። ምክትል ከንቲባውም ፈጣን ለማድረግ ወደ ሶስት ሺህ የሚደርሱ ዘመናዊ አውቶቢሶችን ከአስራ ሁለት ቢሊየን ብር በላይ በመመደብ በሚቀጥሉት ሁለት አመት ውስጥ ወደ አገልግሎት መግባት እንዲችሉ አቅዶ የግዢ ሂደቱን ጀምሯል። በተለይም የመንገድ ዘርፉን በዚህ አመት ብቻ አምስት ነጥብ አምስት ቢሊየን ብር በላይ በመመደብ መንገዶቻችን የተሳለጡ እንዲሆኑና የትራንስፖርት ችግሩን መፍታት እንዲያስችሉ ተደርጎ በትልቅ ትኩረት እየተሰሩ ነው ያሉት የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታው አከለ በበኩላቸው የትራንስፖርት አገልግሎት እርምጃው የኮቪድ-19 ወረርሽኝ ያገናዘበ ነው ብለዋል። በድጋፍ የሚገቡ አውቶቡሶች አገልግሎት ሲሰጡ የኮቪድን ፕሮቶኮል ኮቪድ-19ን የመከላከሉን ተግባር ማዕከል ያደረገ አገልግሎት አሰጣጥ ነው የሚሰጡት ከተሽከርካሪዎቹ ጋርም ያሉ ሌሎች ተጓዳኝ ሰራተኞችም ከዚህም በተጨማሪ ነዋሪውም ጭምር ኮቪድን መከላከል ተግባር ጥንቃቄ እያደረገ እንዲጠቀምና የትራንስፖርት አገልግሎት እንዲያገኝ ነው የምናሳስበው። እሱ ላይ ጠንከር ለን የምንቆጣጠር ነው የሚሆነው ማለት ነው። አቶ ስጦታው አክለውም አዲስ ወደ ከተማ ትራንስፖርት የተቀላቀሉ አውቶቡሶች ከዚህ ቀደም ሸገርና አንበሳ ባስ ይደርሱባቸው በነበሩ አካባቢዎች ሁሉ አገልግሎት እንደሚሰጡ ገልጿል። ታሪፉም ጭምር ሕብረተሰባችንን በተመጣጣኝ ዋጋ የትራንስፖርት አገልግሎቱን ለመደገፍ የታሰበ ነውና በመላው የከተማችን አካባቢዎች አንበሳና ሸገር በሚሄዱባቸው ሁሉ እነዚህም አብረው የሚሄዱና አገልግሎቱን የሚሰጡ ነው። አውቶቡሶቹ ከዛሬ ጀምሮ ለአንድ ሳምንት ለከተማ ማህበረሰብ ነጻ የትራንስፖርት አገልግሎት እንደሚሰጡ በስነ ስርዓቱ ወቅት ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ